ኢትዮጵያ ውስጥ ፖሊስ ሌሎች ተጨማሪ ሰዎችን ትናንት መያዙ ተሰምተዋል። የታሰሩት እስከ ዛሬ ፍርድ ቤት አልቀረቡም። አንድነት ለዲሞክራሲና ለፍትህ ፓርቲ የታሰሩበት የአመራር አባላቱ ያለምንም ቅድመ ሁኔታ እንዲፈቱ አሳስበዋል። መለስካቸው አመሀ ዘገባ አለው። ትናንት ሐምሌ አንድ ቀን ሁለት ሺ ስድስት ዓመተ ምሕረት በፖሊስ ከተያዙት የአንድነት ለዴሞክራሲና ለፍትህ ፓርቲ የአመራር አባላት አቶ አብታሙ አያሌውና አቶ ዳንኤል ሺበሺ ሌላ የሰማያዊ ፓርቲ የብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሺዋስ አሰፋ በተመሳሳይ ጊዜ በፖሊስ መያዛቸውን የፓርቲው ፕሬዚዳንት አቶ ይልቃል ጌትነት ለቪኦኤ አረጋግጠዋል። አቶ የሸዋስ ሲያዙና ቤታቸውም ለአራት ሰዓታት ሲፈተሽ አያሌ የደንብ ልብሳቸውን የለበሱና ሲቪል የለበሱ የጸጥታ ኃይሎች በስፍራው ተሰማርተው እንደነበረ የፓርቲው መሪ ገልጸዋል። አቶ የሸዋስ ወደ ማዕከላዊ ምርመራ ትናንት ከተወሰዱ በኋላ ስንቅ ከማቀበል በስተቀር ቤተሰቦቻቸው መሆኑ ሌላ ወዳጅ ዘመድ ወይም ጓደኛ ሊያነጋግራቸው እንዳልቻለ ታውቋል። አንድነት ለዴሞክራሲና ለፍትህ ፓርቲ ዛሬ በኢንተርኔት ባሰራጨው መግለጫ ላይ ትናንት የታሰሩት የአመራር አባላቱ አቶ ሀብታሙ አሰፋና አቶ ዳንኤል ሺበሺ ያለምንም ቅድመ ሁኔታ እንዲፈቱ አሳሰበ። ኢህአዴግ በምርጫ ዋዜማ የጀመረው እስር የሁለት ሺህ ሰባትን ምርጫ ጠቅሎ ለመውሰድ ያደረገው የመጀመሪያው እርምጃ ነው ብሎታል መግለጫው። ይሄ እስር እንደተለመደው የተቀነባበረ የሥርዓቱ ድራማ ከመሆኑም በተጨማሪ የሁለት ሺህ ሰባቱን ሀገር አቀፍ ምርጫ በተለመደው ማሸማቀቅና ማወናበድ ለመውሰድ የተጀመረው የመጀመሪያ እርምጃ ነው ብለን እናምናለን ብሏል። የአንድነት ለዴሞክራሲና ለፍትህ ፓርቲ ፕሬዚዳንት አቶ ግዛቸው ሽፈራው እና የሰማያዊ ፓርቲ ፕሬዚዳንት አቶ ይልቃል ጌትነት ለቪኦኤ በስልክ እንዳረጋገጡት ታሳሪዎቹ ዛሬ ፍርድ ቤት ይቀርባሉ ተብሎ ቢጠበቅም እንዳልቀረቡና ማንም ሰው ሊያነጋግራቸው እንዳልቻለ ተናግረዋል። በተለይም አንድነት የታሰሩ አባላቱን ጠበቃ እንዲያነጋግራቸው ቢሞክርም እንዳልተሳካለት ፕሬዚዳንቱ አውስተዋል። ትናንት የኢትዮጵያ ቴሌቪዥን ማታ በሁለት ሰዓት የዜና ወጃው ላይ እንደገለጸው የግንቦት ሰባት ጸሐፊ አቶ አንዳርጋቸው ጽጌ መያዛቸውንና በትናንቱ ዕለት ከእርሳቸው ጋር በተያያዘ መልኩ በፖሊስ ቁጥጥር ስር የዋሉ ሰዎች እንዳሉ ገልጿል። ይሁንና እነዚህ ትናንት የተያዙት የአንድነትና የሰማያዊ ፓርቲ አባላት የሆኑ ወይም ሌሎች ዜናው በግልጽ አላመለከተም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃን ለዘገባው እናመሰግናለን። በሌላ በኩል ደግሞ ትናንት በኢትዮጵያ ጸጥታ ኃይሎች ቁጥጥር ስር ከዋሉት መካከል የተቃዋሚው የአረና ትግራይ አመራር አባልና የመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር አብርሃ ደስታ እንደሚገኙበትም አንዳንድ ጋዜጦችና ድረ ገጾች ጠቁመዋል። የአቶ አብርሃ ደስታን መታሰር ለማረጋገጥ ያደረግነው ሙከራ አልተሳካም። ተከታትለን እንዳገኘን እናቀርባለን።